ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በ22 እና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ሰለሞን ክፍል አቀራረብ እጅግ በጣም መሳጭ ነበር። በዛ ነውት ስለዚህ አባቴ አድናቂ ነበረ። ከዚህ አንጻር ነው ስሜን ሰለሞን ክፍል የሚለው ከስሙ ጋር አንድ አይነት አድርጎ ያወጣል። ካደነቁ አይቀር እንዲህ ነው እንጂ ልጅን በሚወዱት ሰው ስም መሰየም። ንጉሴ አክሊሉ የኢቲቪውን እኛም የእኛውን ሰሎሞን ይዘናል። ትልቅ ለሙዚቃ የተፈጠረ ከፍተኛ ሙዚቃ ጸጋን ያጎናጠፈው ወደር የሌለው ብሔራዊ ቲያትር ውስጥ ከተቀጠሩ ተፈራን የሚያር የለም በሀገሪቱ ውስጥ እንዲያው ምርጥ ከሆኑ ፒያኒስቶችና አቨንጀር ሙዚቃ አዋቂ ግጥም ጸሐፊ በጣም ጎበዝ የሆነ ሰው ነበረ። አንጋፋው ሁለገብ የመድረክ ሰው መራዊ ስጦት ስለተፈራ ነው የሚነግረን ስለተፈራ አቡነ ወልድ መሆኑን። ተፈራ አቡነ ወልድ ማን ነው? ሌሎችን አክለን እንመለስበታለን። ጤና አስጥልን። ውድ የራዲዮ መጽሔት አድማጮች፣ የከበረ የናፍቆት ሰላምታችን ይድረሳችሁ። ዝግጅቶቹም በቅደም ተከተላቸው በማቀናበር ቴሌላይም ቤክ፣ በአዘጋጅና በአስተባባሪነት ደግሞ እኔ አሉላ ከበደና እኔም አዲሱ አበበ አብረናችሁ እስከ አራት ሰዓት እንቆያለንና አብረን እንዘለቅ። እሁድ ግንቦት 17 ሰባት ቀን 2006 ዓ ም ዜናውን አስቀድመን እንመለሳለን። ጠብቁን። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በዩክሬን ግጭቶች ባጠሉባቸው በአብዛኛው የሩሲያ ቋንቋ ተናጋሪዎች በሚገኙበት የሀገሪቱ ምስራቃዊ ግዛትና ሩሲያ በወረረችው የክሬሚያ ባህረ ገብ መሬት ፕሬዝደንታዊ ምርጫ እየተካሄደ ነው። የምርጫውን ሂደት የሚቆጣጠሩ አካላት እንደተናገሩት ታጣቂ የሩሲያ ደጋፊ ተገንጣዮች ዛሬ በምስራቅ ወረዳዎች ያሉ ድምፅ ሰጪዎች አዲሱን ፕሬዚደንት እንዳይመርጡ ሊያግዱ እንደሚችሉ ይገመታል። ኪየቭ ግን ህዝቡ በብዛት ወጥቶ ድምፅ እንዲሰጥ ጥሪ ያስተላልፋለች። በእስካሁኑ የድምር አሰጣጥ ሂደት ወቅት የድምፅ አሰጣጥ ሂደት ወቅት ግጭቶች ስለ መድረሳቸው የተዘገበ ነገር የለም። በምስራቁ የሀገሪቱ ክፍል ለመምረጥ የወጣው ህዝብ ቁጥር ግን በጣም አነስተኛ ነበር ተብሏል። በምስራቅ ዩክሬን የታጠቁ የሩሲያ ደጋፊዎች ላለፉት በርካታ ሳምንታት ብዛት ያላቸውን ከተሞች ተቆጣጥረው ቆይተዋል። በዚህም ምክንያት ከዶንስክና ሉሃንስ ከተሞች ሶስት አራተኛው ነዋሪ ወጥቶ ድምፅ መስጠቱን እጠራጠራለሁ ሲሉ የመራጮች ማኅበሩ ኃላፊ ተናግረዋል። በእነዚያ የድንበር ከተሞች ከ34 ወረዳዎች 20 በሚሆኑት ውስጥ ምናልባት ምርጫ ላይ ካሄድ እንደሚችል የዩክሬን አስተዳደር ሚኒስቴር ትላንት አረጋግጧል። በዚህ ምርጫ አንድ እጩዎች ተቀጣዩ የዩክሬን ፕሬዚደንት ለመሆን ይወዳደራሉ። የሮማ ወደሰ ሊቃነ ጳጳሳት አቡነ ፍራንሲስ በመካከለኛው ምስራቅ ሀገሮች የጀመሩትን የሶስት ቀናት ጉብኝት በመቀጠል በአካባቢው ሰላም ይወርድ ዘንድ ጥሪ አስተላልፈዋል። አቡነ ፍራንሲስ ዛሬ በቤተልሔም ተገኝተው ይህን ለማዳን አስቸጋሪ የሆነ ብዙዎችን ያቆሰለ የተራዘመ ግጭት ለማብቃት ሰዎች ለጋስና አርቆ ሀሳቢዎች የመሆናቸውን ድፍረት የሚያሳዩበት ጊዜ አሁን ነው ብለዋል። የሮማ ው ርዕሰ ሊቃነ ጳጳሳት አቡን ፍራንሲስ ዛሬ ቤተልሔም በሄሊኮፕተር የገቡት በዮርዳኖስ ያደረጉትን ጉብኝት ካበቁ በኋላ ነው። የከዚህ ቀደምቱ አቡኖች ወደ ምዕራቡ ዳርቻ የተጓዙት በቅድሚያ ቴል አቪቭን ከጎበኙ በኋላ መሆኑ ሲታወቅ፣ የፍራንሲስ የጉዞ ሰሌዳ መቀየር ፍልስጤማውያኑ ላላቸው የራስ ገዝ ነጻ አስተዳደር ፍላጎት እንደ ድጋፍ ሆኖ ይታያል የሚል ግምት አሳድሯል። የአንድ ነጥብ ሶስት ቢሊዮን የሮማ ካቶሊኮች መሪው አቡን ፍራንሲስ በዚህ የመካከለኛው ምስራቅ ሀገሮች ጉብኝታቸው ወቅት ዛሬ ከፍልስጤሙ ፕሬዚደንት ማህሙድ አባስ ጋር ተገናኝተው ተነጋግረዋል። እስራኤል ክርስቲያኖችንና ሙስሊሞችን ከኢየሩሳሌም በኃይል እያስወጣች ነው ሲሉ ለአቡኑ በዚህ ወቅት መናገራቸውን ሚስተር አባስ አስረድተዋል። በታይላንድ ምንም እንኳ ወታደራዊ ካውንስል ህዝብ በብዛት እንዳይሰበሰብ እገዳ ቢጥልም የተካሄደውን መፈንቅለ መንግሥት የሚቃወሙ ወገኖች አሁንም ከጸጥታ ኃይሎች ጋር በመላ ሀገሪቱ እየተጋጩ ነው። ወታደሮች ዛሬ ጠዋት ዋና ከተማዋ ባንኮክ ውስጥ ተቃዋሚዎችን ይዘው ለማሰር በተንቀሳቀሱበት ወቅት ከባድ ግጭት ተፈጥሯል። የጄኔራል ብራዩ ቻን ኦቻ ታማኞች ትላንት ፓርላማውን ያፈረሱት ወታደራዊው አዛዥ ራሳቸውን ጠቅላይ ሚኒስትር ሲሉ በሰየሙ ማግስት መሆኑ ነው። እርምጃውን የወሰድኩት ለሀገሪቱ አስፈላጊ የሆነውን ሕግና ስርዓት ለማስከበርና የፖለቲካ ለውጥ ለማምጣት በታቀደ ነው ሲሉ ጀነራል ፕራዩ አስረድተዋል። የቀድሞውን ጠቅላይ ሚኒስትር ይንግላክ ሺና ዋትራን እና ሌሎች የተባረሩ ባለስልጣናት ለተጨማሪ አንድ ሳምንት ጊዜ በእስር አቆያለሁ ሲሉም ወታደራዊ አዛዡ አስታውቀዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በያዝነው የሳምንቱ ማብቂያ የመታሰቢያ ቀን በዓል ዕለት በአፍጋኒስታን ምስጢራዊ ጉብኝት በማድረግ በዚያ የሚገኙ የአሜሪካ ወታደሮችን አይተዋል። የፕሬዚደንቱ አውሮፕላን ባግራም በሚገኘው የአየር ኃይል ጣቢያ ያረፈው በዛሬ ዕለት ነው። ሚስተር ኦባማ ምን ያህል ወታደሮች ከ2014 ዓ ም በኋላ በአፍጋኒስታን እንደሚቆዩ የተደረሰውን ውሳኔ በቅርቡ ያስታውቃሉ ሲሉ አንድ ከፍተኛ የአሜሪካ ባለሥልጣን መናገራቸውን ሮይተርስ የዜና ወኪል ዘግቧል። ዜናው አበቃ። እወዳለሁ ጀግና ስሜቷን አጉኖ አግራሞቷን ሰቅሎ እንዳንበረከካት ያ ጥቁር ኦቴሎ እንደ ሼክስፒር ልጅ እንደ ደስዴሞና ልቤ እስኪሰነጠቅ እወዳለሁ ጀግና። እምነት ነው፣ ብቃት ነው፣ እውነት ነው ጀግንነት፣ የጥቂቶች ጸጋ፣ የተፈጥሮ ውበት። አደንቃለሁ ቆንጆ በክብሩ የሚያጌጥ ስለ ሌሎች ጥቅም ሕይወቱን የሚሰጥ ፍቅሩም አይበረዝ በዓላማው ጸና መሥዋዕትነቱ የሚታደግ ጀግና ይሄ ነው ሰው ማለት በግል ሚዛኔ፣ ልብ እስኪሰነጠቅ የምወደው የሰውነት ሚዛን ምግባሩ ነውና፣ ያከብረዋል ልቤ ይህን ቅድስና መንፈሴን ያረካው የምርጫዬ ልኩ ይህ ነው ውዴታዬ ሲገለጥ ታሪኩ። እወዳለሁ ጀግና የተሰኘችውን የሳምንቷን ምርጥ ግጥም ነበር ያሰማናችሁ። ደራሲና ገጣሚ ጸሐይ መልአኩን እናመሰግናለን። እንድንትንትርሰሽ እቅፋር ገሺ ከንፈሬን ሳማርገሽ እያጫወች ካይኖችሽ ድንገት ሲጋጩ በመዋደድ ናፍቆት እንባ ሲራጩ ፍቅራችን ብዛቱ ይህ ነው ሳይባል ሰማቸው ነው በፍቅራችን የተሰኘችውን ጡም ዜማ ያሰማን። ወደ ቀጣዩ ቅንብር ስናልፍ ታዲያ ስለ ታዋቂው አንጋፋ አርቲስት ተፈራ አቡነወልድ ያዘጋጀነው ነው ቀዳሚው። ለመሆኑ ተፈራ ማን ነው? ይበልጥ የሚታወቅበት ሙያስ ምንድን ነው? የሚያብራሩልን እንግዶች አሉን። ሰሜን ሸዋ ተጉለትና ቡልጋ አውራጃ በ1928 ዓመተ ምህረት የተወለደው ተፈራ የኪነ ጥበብ ሙያ ሲጀምር የ11 ዓመት ልጅ እንደነበር ተጽፏል። ቤተ ክህነት ቀመስ የነበረው ተፈራ መጀመሪያ የተቀጠረውም አዲስ አበባ ማዘጋጃ ቤት የቲያትርና የሙዚቃ ማስፋፊያ ጽሕፈት ቤት መሆኑን ብዙዎች ይናገራሉ። ስለ ተፈራ ቡነ ወንድ ልናቀርብ ያቀርነውን እንደ ሁልጊዜው ለአዲስ አበባው ንጉሴ አክሌሎ ስናማክረው ለመሆኑ ተፈራ ቀድሞ ይጠራበት የነበረው ስም ማን እንደነበር ታውቃላችሁ አለን መልሱን ከንጉሴ ከራሱ መስማት ወደድንና ማይኩን ከፈትንለት ንጉሴ እንደምናመሻ እንዴት አመሻችሁ አሉላ እና አዲሱ ተፈራ ቡነ ወልድ የአባቱ ስም ነአምን በወልድ ነበር አስተማሪው የተማሪዎችን ስም በሚጠራበት ጊዜ ተፈራ ነአምን በወልድ ተፈራ ነአምን በወልድ ሁል ጊዜ ነአምን በወልድ ሲረዝምበት ምንድን ነው ይሄ ነአምን በወልድ በጣም ረዘመ ብሎ ተፈራ ቡነ ወልድ አለ ከዛ ወዲህ ተፈራ ቡነ ወልድ ተብሎ መጠራት ጀመረ ስለ ተፈራ ከጀመርኩ አይቀር አንድ ነጥብ ልንገራችሁ ተፈራ የሚዲያ እድል የነበረው ሰው አልነበረም ብዙ ጊዜ ሚዲያ አካባቢ አይቀርብም ራሱን ሸሽጎ ና ደብቆ የነበረ ሰው ነው። አንድ ጊዜ እንደው እንደምንም ፈልገን እሁድ ፕሮግራም ላይ ታምራት አሰፋ ነፍሱን ይማር ኢንተርቪው እንዲያደርገው ተደረገ። ና ታምራት የቀረጠው ኢንተርቪው በሙሉ እንደው ድምፁ ጥራት አልነበረውም። በዚህ እየተናደደ ይኖር ነበር ጋር የተፈራ ና ዛሬ እንደውም እሱ ታሪካዊ ስራ በሰራበት እለት ጋር በሚገጣጠም ግንቦት አስራ ሰባት የአፍሪካን ድርጅት በተመሰረተበት አፍሪካ አፍሪካ የሚለው ሙዚቃ እሱ በመሪዎቹ ፊት መሪ ሆኖ በታየበት ሀምሳ አንደኛ ዓመት ዕለት ዛሬ ተፈራን ማስታወሳችሁ በጣም ደስ ብሎኛል። በሞተበትም ጊዜ እንደዚህ ምስክርነት የሰጡ ባለሙያዎች አልነበሩም እና ጥሩ ሀሳብ ነው ደስ ብሎኛል። በእኔ በኩል አዲሱና አሉላ አፍሪካ ሀገራችን ምትለሆነች እንዴት ነበረ ዜማዋ አፍሪካ አፍሪካ አፍሪካ ሀገር በህብረት ነው የሚለው አሳምነው ገብረወልድ አፍሪካ ፕሮግራም ይሰራበት ነበር የተፈራ አቡነ ወልድ ድርሻ ውስጥ ምንድን ነው ድርሰቱ የነርሲስ ናልባ እንደ ያን ነው አሁን ነርሲስ እየመሩ ኮንዳክተር ነው የምትሉት እሳቸው ይመሩ ነበረ ያንን በሚሰለጥኑበት ጊዜ ሚኒስትሮች መጠው ያያሉ ከበዓሉ በፊት እዛ ላይ የውጭ ሀገር ሰው ሲያዩ ከሚኒስትሮቹ መካከል እንደ ኢትዮጵያዊ የለም ወይ ይህን ነገር? የውጭ ሰው ሆኖም ደግሞ አፍሪካዊም አይደለም። እና የለም ሲባል እንዴ ተፈራ እኮ አለ። እሳቸው ዜማውን ስለደረሱት ነው ይሄ ነገር የተደረገው ተብሎ ተፈራ ያንን እንዲመራ ተደርጎ በጥሩ ሁኔታ መርቶ የተመሰገነበትና የታወቀበት ነው። እና ከነርሲስ ዋነኛ ደቀ መዛሙርት አንዱ ከአሽመራዊም ብዙ ጊዜ እንደሚለው ተፈራ አቡነ ወልድ ነው። ሌሎች የሙያ ባልደረቦች ውስ ተፈራ አቡነ ወልድን ተፈራ ነአምን በወልድን እንዴት ይገልጹታል? ከዚህ ዋሽንግተን ዲሲ የቀድሞ የብሔራዊ ቲያትር ዋና ስራ አስኪያጅ እና ተዋናዩ ጌታቸው አብዲ። ይህንን እድል አግኝቼ ስለተፈራ አቡነ ወልድ ለመናገር በመቻሌ በጣም ነው ደስ የሚለኝ። እኔ ገና ወደ ቀዳማዊ ኃይለ ሥላሴ ቲያትር ቤት ሳመራ ከመራዊ ስጦት ጋር በዚህ በሙዚቃ ዝግጅት እና በተለይ የዘመን መለወጫን ዝግጅት በተመለከተ እንድሰራ ከአግባቡ ሰዎች መካከል አንዱ ተፈራ አቡነ ወልድ ነው። ጋሽ መራዊና ጋሽ ተፈራ አቡነ ወልድ በሙዚቃ አጀማመር ሕይወቴ ውስጥ ሚና ተጫውተዋል። ከዛ ባሻገር ደግሞ በቀዳማለሴ ትያትር ቤት ጀምሮ እንደዚሁም በመዘጋጃ ቤት በነበረበት ጊዜ ሁሉ ከአቶ ተፈራ ጋር በጣም ቅርበት ነበረን። አቶ ተፈራ አቡነ ወልድ ስብዕናው እጅግ የላቀ ሰው ነበረ። ደግነት ቢገለጥ በተፈራ አቡነ ወልድ ነው። በሳቅና በፈገግታ በቀልዳቀልድ የተሞላና ወዳጅነትን እና ፍቅርን መገንባት የሚችል ስብእና የነበረው ሰው ነው ብዬ ብናገር ማጋነን አይሆንም። ስለ አቶ ተፈራ ብሎ ወልድ ብዙ ከእኔ የበለጠ ሊናገሩ የሚችሉ ሰዎች እንዳሉ አውቃለሁ። ሙዚቀኛ ሲያሰባስብ ከሰበሰባቸው አንዱ ፋንቱ ነው እና ብዙ ሊያውቅ ይችላል። በነገራችን ላይ ጌታቸውን ወደ ቲያትር ቤት ማምጣት ብቻ ሳይሆን፣ ጌታቸው መጀመሪያ እንደውም በድምፃዊነት ሊቀጠር ሲያስብ ከተፈራ ጋር ተነጋግሮ ወይም ምክር ጠይቆ ነበር ይባላል። በዚህ ላይ የምትለው አለ? አዎ እውነት ነው። ምክንያቱም በወቅቱ እኔ የማውቃቸው የነበሩት እኔ እንግዲህ ሁለተኛ ደረጃ ትምህርቴን አስመራ ነው የጨረሱት። ከዛ መጥቼ ይህን ከመቀጠሬ በፊት ጋሽ መራዊን ነበር በቅርብ የማውቀው፣ በተለያየ ምክንያት ከዛ አቶ ተፈራ ቡነ ወልድ ነው። አቶ ተፈራ ቡነ ወልድ ያለማቋረጥ አቋረጥ ምንድን ነው የሚባለው፣ በዘመኑ አጠራር ይቀሰቅሰ ነበር እና በአንዳንድ ልምምድ ጊዜ ቀዳማዊ ኃይለስላሴ ትምህርት ስለማመድ ለዚህ ለዘመን መለወጫ ጋሽ ተሰራ በጣም በጣም በማልረሳው ሁኔታ እየደጋገመ ቀዳማዊ ኃይለ ሥላሴ ቲያትር ቤት እንድቀጠር እጅግ ይገፋፋኝ የነበረ ሰው ነው ማለት ይቻላል። እውነታቸውን እና የመጀመሪያ ዘፈኔን እንዳውም ለዘመን መለወጫ ስዘፍን ሲያስጠናኝ የነበረ እና ጥናቴንም በትክክል መንገድ ቅላፄ እንዳወጣ እና የመሳሰሉ ዝግጅቶችን በማሳመር ረገድ ውስጤን የገነባ ሰው ነው ማለት ይቻላል። ያችን ዜማ ብናገኝም ጥሩ ነበር። አሁን አላስታውስም፣ ግን እንደሚመስለኝ ይፈልግሻለሁ የሚል የጌታቸው ደባልቄ ግጥሙና ደራሲ ሆኖ የሰጠኝ የወቅቱ በጣም በጣም የተደነቀች ዜማ እንደነበረች ታስታውሳለሁ። ፈልግሻ አለው ጨረቃ ብትወጪ የትም አታመልጭ የሚል ነው። እንግዲህ ስንት ዓመት ይሆናል ብዬ ማስታወስ እችላለሁ። ከዛ ከድምፃዊነት ወደ ሌላው ሙያ ተሸጋገር። ከዛ በኋላ ያው እዛ ቆየሁኝ። አቶ ከበድ አስፋ የሚባሉ ኃላፊ ነበሩ፣ በጣም የተከበሩ ሰው በእውነት ከቀሀስ ትያትር እንዳይወጣ ብለው ሂሳብ ክፍል ውስጥ የሂሳብ ስራ እንዳከናውን በተጨማሪ ዘፋኝ በመሆን ድምፃዊ ሆኜ እንድሰራ ያደርጋሉ። እዛ ቆየው ከዛ ወደ ውጭ ቲያትሩንም በዛ ምክንያት እንዳጠና እንድሄድና እንድማር ይሄንን ግፊት አድርገውልኛል ማለት ይቻላል። ለዛሬ በተፈራ ብንወልድ ዙሪያ ስለሰጠኸኝ አስተያየት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ደህና ዋለልኝ። ወደ አዲስ አበባ ብቅ አልን እና ደግሞ ፋንቱን አገኘን። ፋንቱም አንዱዬን አሁን በጡረታ ላይ መሆኑን የገለጸልን ፋንቱ አባቴ ነበሩ ይላል ተፈራ ቡነ ወልድን በሺህ ዘጠኝ መቶ ሀምሳ ስምንት ዓመተ ምህረት ጀምሮ ነው የማውቃቸው። የመጀመሪያ የሙዚቃ አስተማሪ አባቴ ነበር ተፈራ ቡነ ወልድና ለማ ገብረሕይወት ናቸው። በመጀመሪያ እኛ ጋ ማዘጋጃ ቤት ለማሰልጠን የመጡት ያኔ እኛ ኮልፌ አዳሪ ትምህርት ቤት ውስጥ ነበር። ከዛን ጊዜ ጀምሮ ነው ተፈራ ቡነ ወልድን የማውቃቸው። በሙያው ረገድስ ምን አይነት ሰው ነበር ተፈራ? ሳክስፎን ይጫወታሉ ትሮምፔት ይጫወታሉ። የሙዚቃ መሳሪያ ብቻ በአጠቃላይ ክላርኔት፣ እነዚህን ሶስቱን በደንብ አድርገው ይጫወቱ አውቃለሁ። ፒያኖ ግን በጣም ነው። ዜማ ያወጣሉ። እኔ የዘፈንኩትን ዘፈን ለምሳሌ አንድ ሶስት ያህል የት ሄደሽ ነበር የሚለውን ከዛ በተረፈ ደግሞ የአዲስ አበባ ኮረዳ የሚል መሪ ቤት የሚል ሶስት ሙዚቃዎች የታወቁ ሙዚቃዎች ከኔ ጋራ ሰርተናል። የት ሄደሽ ነበር የእሱ ድርሰት ነበር የራሳቸው ድርሰት ነው። ዜማውም ባህላዊ ቢሆንም የጥንት ቢሆንም እሳቸው ግጥሞን ጽፈው ሙዚቃውን አቀነባብረው እንድንሰራ ያደረጉት በሺ ዘጠኝ መቶ ስልሳ ሶስት ለስልሳ አራት ዘመን መለወጫ እኛ ነን አብረን የዘፈን ነው። እኔና ስንዱ ደረሰ ነበረች የመጀመሪያ ቀጥላ ፀሐይነሽ በቀለ ጋር አብረን ሰራ ነው። የት ሄደሽ ነበር እውነቱን አውጪ በእውነት በእውነት ምነው ዘገየ? እንዴት ቢንቀኝ ታዲያስ? ምንድን ነው ትላፏል ነበር እኮ። ምንድን ነው ለሌሎች ሙዚቀኞችም የደረሰው ሙዚቃ ግጥም አለ ይባላል። ለምን ይልቅ ለእነ መሐሙድ ለመሳሰሉትና ምን ታስታውሳለን? ለጥላሁንም ለመሐሙድም ሙዚቃ እንደጻፉ ሰምቻለሁኝ። እንደው ፋንቶ፣ በዚህ በተፈራ ጉዳይ ሌሎች ሰዎች ስለጠቀሱልን ነው። ከአንተ ጋር ደግሞ ራሱን የቻለ በሙዚቃ ላይ የሚያሳለፍ ከሆነ አንድ ፕሮግራም እንሰራለን። ብዙ ብዙ በተለይ በኮሜዲ መልክ የተሰሩ ዜማዎች እንዳሉ አቃሉ። አሁን የቴሌሽ ነበር የሚለው አዝናኝ፣ መሪ ቤት የሚልም አለ፣ የአዲስ አበባ ኮረዳ የሚል አለ፣ የሚኒሊክ የሚል ደግሞ፣ እሳቸው ራሳቸው ደርሰው ዘፈኑን ራሳቸው ናቸው የዘፈኑት። እኔ ግን ማስመሰል ነው የሠራሁት ስለ አድዋ ጦርነት። አድዋ ተገባ ዲማሊያ የሚኒሊክ ጦር ከቦ በዙሪያ ጎራዴ ሳያፎች መድፍ ሲያጓራ እና ሲፎክር ጎ ሲያጠራራ አካቴ ዘራ ስልባ እንደ በቴ እኔም ስታገል ዝሎ ጉልበቴ ነጫጭባ ሰው ድንገት መጣና ያንደጎባቴን ትልቁ ጀግና ገሎብኝ ሄዳ አድርጎ ይመና አይነኝ ጨፈንኩት ሞቱን እንዳ ላይ እጄንም ላኩት ወደ ሬሳው ላይ ከአባቴ ከእጁ ጎራዴ አንስቼ ከፈሰሰው ደም ፊቴን ቀብቼ የሰገድ እሳት ነዶ በላይ ነፍሴን ሳላውቀው ጠፍቶ መላይ እንደ በረርኩኝ ብለው አንገቱን እግሬ ስር ጣልኩት ያንቅል ራሱን ብሎ ትልቅ ደሰት ደርሶ የባድዋ በዓል ጊዜ ሰርተነዋል፣ በቴሌቪዥን እሱን አስታውሳለሁ። ይሄንን በዜማ ነው በቲያትር መልክ ነው፣ ይቅርታ በዜማ ነው እንጂ ራሱን ያዜመው ጋሽ ተፈራ ነው ያዜመው። በእኔ ድምፅ ሊመጣ ስላልቻለ ራሱ እያዘመ እኔ ማየም እያደረግኩ ሰርተነዋል። በጣም ድንቅ ነው። ወደፊት እንደው በአንተ ጉዳይ ላይ ስንወያይ፣ ይሄን ሁሉ እናወራለን። ለዛሬ ምን እየሰራ ነው? በአሁኑ ሰዓት ያለው ፋንቱ ፕሮተኮል ጣሁን አንድ አራት ዓመት ሆኖኛል አሁን ብሔራዊ ቲያትር ቃቄ ወርዶት የሚል በውራጌ ሴት ታጋይ ስለሷ ታሪክ እየሰራን ነው። ፋንቱም፣ አንዶዬ በጣም አመሰግናለሁ። እግዚአብሔር ምን አባሽ የታባሽ ምን አባሽ ሆነሺ እንዲሁ በሜዳው ፍቅር ያዘሺ ሳውቀው ሳይሰማው ቤተ ዘመድሽ የመንገድ ጋላቢ ምነው ማግባት ሺ መልሽልኝ Action is gone oh, come and you know. <laughs> ያካቹ ሰዎች አማክሩኝ፣ ይችን ሰው ምክር የማይገባት ሆናለች፣ ብኩን ሰው ሆናለች፣ ብኩን ሰው የአባት የእናት ባህል ሁሉም ተረሳና ጋብቻ መንገድ ላይ ሆነ፣ በጎዳና ሆነ፣ በጎዳና ሙሽሪት ሙሽራው ሁለቱም ሳቡ ነበረ። ጋብቻ እንታጣየቱ አሁን ኤቢሲዲን ስልጣኔ ተምራ ዛሬ ትታያለች ልጄ ራሷን ግራ na fapafapaa. kawo su koyi to an. ame tolona la me. koyi to to an la. awo awo na fapafapaa. baba yiwulena ano. mbe ta mbe ta bese ja nyo mbe ta. a ko kinya. esi esi afa fege esi. e be fi nta n na. 아유. <목소리도> አንድ ምስክር ልንጨምር ነው ስለ ተፈራ አቡነ ወልድ። አንጋፋው ሁለገቡ አርቲስት መራዊ ስጦት በአስራ ዘጠኝ መቶ አርባ ሁለት ዓመተ ምህረት ደሴ በነበርኩበት ጊዜ የአዲስ አበባ ማዘጋጀ ትያትርና ሙዚቃ ማስፋፊያ ቲያትር ይዘው መጡ ጊዜ ተፈራ አቡነ ወልድ የዛ ጊዜ ሲምባል እየመታ በትልቅ ባንድ ውስጥ በከተማ ውስጥ እስቀሳ ሲያካሂዱ እሱን አይቼ ነው ቲያትሩን ገብቼ አይቼ ቀጠሩ ብዬ ወደ አዲስ አበባ ያመጣሁት። ምን ሲመታ ነው ያገኘሁት ያልከኝ? ሲምባል ሲመጣ በባንድ ውስጥ እየዞሩ ቅስቀሳ ሲያካሂዱ አይቼ ገንዘቤን ከፍዬ ቴዎድሮስ ቲያትርና ሌላ አንድ ጎንደሬ ገብረ ማርያም ቲያትር አይቼ ስወጣ እኔንም ቅጠሩኝ አልኩኝ። ደሴ አዲስ አበባ ከመጣ እቀጥራለሁ አሉኝ። በዛ መሰረት ወደ አዲስ አበባ መጥቼ ማዘጋጃ ቤት ገብቼ ለመቀጠር የበቃሁት በተፈራ አሁን ወልድ ምክንያት ነው። ከዛ ጊዜ ጀምሮ ተፈራ ብሎ ወልጅም በደንብ አውቀዋለሁ በቀድሞ ማዘጋጃ ቤት ቲያትርና ሙዚቃ ማስፋፊያ ውስጥ የእሱ መሰረታዊ ስራው ምን ነበረ ሳክስፎን አብጾ ተጫዋች ነበረ በኦርኬስትራ ስራ ውስጥ ከአርባ ሁለት እስከ አርባ ሰባት እዛ ቆይተን በአርባ ስምንት ዓመተ ምሕረት ወደ ቀዳማዊ ኃይለ ሥላሴ ቲያትር ስንዛወር ተፈራ ብኖ ደግሞ በቀዳማዊ ኃይለ ሥላሴ ቲያትር ውስጥ በነበረው ኦርኬስትራ ውስጥ የፒያኖ ተጫዋች ነበረ እና ሙዚቃ ደራሲ ነው። ግጥም ደራሲ ነው። አቀናባሪ ነው። ፒያኒስት ነው። የክፍሉ ኃላፊም ነበረ። ከነርሲስ ቀጥሎ እሳቸው ቀጥሎ እሱ ኃላፊ ነበረ። ከዛ በአዲስ አበባ ዩኒቨርሲቲ ግሌት ከለብ የኳር ዘማሪዎች ሰባ ተማሪዎች ውስጥ እኔ፣ ግርማ ደምስቴ፣ ፋሳወልዴ እና ወዳጅንም ፍልፍሉ ተፈራ ደግሞ ፒያኒስት ሆኖ ለግሪ ክለብ ለተወሰኑ አመቶች በነጻ አገልግለናል። እና ተፈራ ትልቅ ለሙዚቃ የተፈጠረ ከፍተኛ ሙዚቃ ጸጋን ያጎናጠፈው ወደር የሌለው ብሔራዊ ቲያትር ከተቀጠሩ ተፈራን የሚያል የለም በሀገሪቱ ውስጥ እንዲያው፣ ምርጥ ከሆነው ጥሩ ፒያኒስቶችና አሬንጀር ሙዚቃ አዋቂ ግጥም ጸሐፊ በጣም ጎበዝ የሆነ ሰው ነበረ። በየትኛው ጎልቶ ይታወቃል? አሁን እንዳልከን ሁለገብ የሙዚቃ ሰው ነው። በተለያዩ ሙዚቃ መሳሪያዎች ከመጫወት አልፎ ድርሰትም ይደርሳል፣ ብዙ ስራዎችን ይሰራል። የቱ ነው እንደው በጣም ጎልቶ የወጣው እና በዚህ በተለይ የተዋጣለት ነው የሚባለው? ፒያኒስት ነበረ። ገንበኛ ፒያኒስት እና ጥሩ ትልቅ ፒያኒስት ነው። አንዲት አሜሪካዊት በተጨማሪ አስተምረዋለች። ከዛ በኋላ በጣም በጣም እስከ መጨረሻው በሱ እየገፋበት ነበር የሄደው። ከዛ አስራ ዘጠኝ መቶ አምሳ ሁለት አመተ ምህረት የክብር ዘበኛና ምድር ጦር የፖሊስ ጋር አብረን በምሰራበት ጊዜ አባይ የሚል ዜማ አውጥቶ ፍቅረ ማርያም አየለ ነበረ የሚዘፍነው ያ ዜማ ሁለተኛ ደረጃ አስገኝቶን ተሸልመንበታል። ተፈራ ለዚህ በጣም የቲያትር ቤቱ ምርጥ በቃ ከሙሴ ምርት ቀጥሎ አለይታ የነበረ ምሰሶ ሆኖ ማለት ይቻላል። ሙዚቃ ዜማና ግጥም ድርሰትም ይታወቅ ነበር። ተፈራ ቡነ ወልድና የእነማ የነማ ዜማ ይታወሰዋል። አሁን ለምሳሌ የገበሬ ልጅ ነኝ የሚለው ጠለላ ከበደና ሚሊኮስ ናቸው የተጫወቱት። የገበሬ ልጅ ነኝ የሚለው እርስዎ በጠለላጋሚው ስሚ የልቤን ከበሮ የሚለው በጣም ቆንጆ ደግሞ ኩር ይኩር ይኩር የሚል አዎ አንዶ ቆንጆ ዜማዎች ኃይለኛ የሙዚቃ ደራሲ ነበረ። ብቻ ተፈጥሮ ለዚህ በጣም ምርጥ የሆነ ተሰጦ የነበረው ሰው ነው። ያኔ ተስፋ ናቸው። ብዙ ናቸው። በጣም ብዙ ብዙ ብዙ ዜማዎች ነው የደረሰው እና እነዚህ ምርጥ የሆኑ ስራዎቹ ነበሩ። ዜማዎቹም ግጥሞቹም የራሱ ናቸው። እኛ መቼም አሉላ፣ ይገርምሃል። ብዙዎቹን እያስታወስን እናቀርባለን። ተፈራን እንኳን አንተ እኔም በውል አላውቀውም። ነገር ግን በጣም ስሙ ገኖ የወጣ ሰው ነበር። ይህንንም እድል አግኝተን ማስታወሳችን መልካም ነው። አሉላ፣ ለምጥያቄ ዘመኑን የሚያስታውስ ከሆነ እስከ መቼ ድረስ አብሯችሁ ስራ አመተ ምረቱ አሰውሰውም እንጂ ከእኛ ከቅነመ ስላቸው ትያትር ለኮ መጥቶ የአዲስ አበባ ማዘጋጃ ቤት ኮልፌ ያሳድጋቸው የነበሩ ወጣቶችን ሰብስቦ የአሁኑ ማዘጋጃ ቤት የሙዚቃ ክፍል ያቋቋመና ከዛ በኋላ እና ባተ መኩሪያ መጥተው የአሁኑን ምርጥ የሆነ የማዘጋጃ ቤትን ትያትር እነ ፈቃዱ ተክለ ማርያም የሰሩበትም ስር በጣም ብዙ እንትር ያዘረጀ እሱ ነው ዋናው መሰረት ለቀድሞ ማዘጋጃ ቤት የሙዚቃ እንትር ግንባር ቀደም ነበረ። ለዚህ ደግሞ ዋና መሰረት ነበረ። እንዲሁም በማዘጋጃ ቤት ውስጥ ሙዚቃዊ ድራማ በሙዚቃ እየጻፈ ቲያትሩንም ጭምር ሙዚቃውን ጭፎ በቲያትር ቤቶች ውስጥ ለየት ያለ እንትን ይሰራ የነበረ ተፈራ ነው። ከዛም ደግሞ ጥሮታ ከወጣ በኋላ ወዳጅ ፍፍሩ አቶፋ ባይሳ አፈወርቅ፣ አብተ ማርያም፣ ጌታቸው መኩሪያን ይዞ ጥሮታ የወጡትን የቀድሞ ቅረስለ ቲያትር ኦርኬስትራ ስም በዛ ስም ሳይሆን በጣም ቆንጆ ኦርኬስትራ አቋቁሞ ነበር። መልካም ነው እንግዲህ በጣም እናመሰግናለን።

ሽሩም አድርጎ ሚኒልክ የተጫወተው የተፈራ አቡነ ወልድ ስራን የሰማ ነው። እንግዲህ አድማጮች፣ ላስተያየቶቻችሁ እዚህ ግድም ጥቂት ደቂቃዎች መስጠት ወድናል። ና እስቲ አንድ አድማጫችን የላኩትን እናቅርብ። ሰላም ታዳሚዎች፣ እንደምን አላችሁ? ስለ ተውኔት የሆነ ስብሰባ አድርገ ስታያየ ስለሰማሁንም እኔም የተውኔት ሰው ስለሆንኩኝ ነው። ቲያትር እንኳን በሰው ሀገር በውጭ ሀገርና በውስጥም ሀገር ቢሆን የሕዝቡን ጊዜያዊ ሁኔታ በሀገሪቱ ውስጥ የሚሆነውን ነገር ደስታም ከሆነ ደስታ የሚያሳዝንም ነገር ካለ የሚያሳዝን ኮሜዲም ከሆነ የፍቅርም ከሆነ ያለውን ሁኔታ ሳይደብቅ ማንጸባረቅ አለበት። ቲያትር የጊዜውን ሁኔታ ሳያንጸባርቅ ተደብቆ አንገቱን ደፍቶ የሚኖር ከሆነ ትክክል አይደለም። ይህንን ስል እንደ አሜሪካ ባለው ሀገር ሳይሆን እንደኛ አገር ባለው ሁኔታ የህዝቡን ስሜት የሚያንጸባርቅ መድረክ መዘጋጀት አለብን። እናመሰግናለን። አድማጫችንን በተለይ በዚህ በዩናይት ስቴትስ በሚታዩ ቲያትር ርዕሶች ዙሪያ በጋበዝናችሁ መሰረት ብዙዎቻችሁ የላካችሁልን አስተያየቶች ደርሰዋል። ሰዓቱ እንደፈቀደ እናቀርባለን። ሌሎቻችሁም ተሳተፉ። እንግዲህ አሉላ፣ አሁን ወደ አንተ ላነጣጥር ነው ልታነጣጥር ማለት ወደ አንተ ዝግጅት ለማለፍ በዚህ ሙዚቃ እንጀምር። ሰዓቱ ልክነህ የሲኔማ መስኮት የሚከፈትበት ነው። መስኮቱ ተከፈተ፣ ግባ። አመሰግናለሁ። አዲሱ የዛሬው የፊልም ርዕሳችን እንደ ወትሮ ሀሳብ ወለድ የፊልም ርዕስ ሳይሆን ወይም ፊልም ሳይሆን ዘጋቢ የተሰኘው የፊልም አይነት ነው። ባለታሪኳ ተወዳጇ የሙዚቃ መድረክ ሰው ሟቿ አስናቀች ወርቁ ናት። የአስናቀች ታሪክ በብዙ መንገድ ተገልጿል፣ መጽሐፍም ተጽፏል። እንደምታስታውሰው ጌታቸው ደባልቄ የጻፈውን መጽሐፍ አለ። ግን ብዙ የሚነገር ታሪክ ያለው ነው። ና አንዲት ወጣት ናት አስናቀች ወርቁ በህይወት ሳለች ከዚህ አሜሪካን ሀገር ተጉዛ ታሪኳን ተከታትላ ከእሷ ጋር ብዙ ጊዜ አሳልፋ ያቀናበረችው ዘጋቢ ፊልም ይፋ እየሆነ ነው። እንግዲህ በሱ ላይ ያተኩራል። መልካም ቀጥሉ። በቅድሚያ ወደ ፕሮግራማችን እንኳን ብቃል ሪቼል ሳሙኤል ለጊዜሽ አመሰግናለሁ። አምስኛል ያንኑ ያህል የሚስብ የሚማርክ የባህል ፈርጥ የሚለውን ስም የሰጠሻት እቋ የክራር ተጫዋችና ሁለገብ የመድረክ ሰው አስናቀች ወርቁ ህይወት ዙሪያ የሚያጠነጥን ጥናታዊ ፊልም ነው የሰራሽው። ዝርዝር ውስጥ ከመግባታችን በፊት ምንድን ነበር መነሻሽ? ለምን አስናቀችን መረጥ? እንግዲህ አስናቀችን እኔ በእውነቱ የመረጥኩት ከልጅነቴ አንድ አራት አምስት ዓመት እያለሁኝ ትዝ ይለኛል። በቴሌቪዥን ክራሯን ይዛ በቃ የሆነ ተራራ ነገር ላይ ይመስለኛል ጫወት በቃ ወደድኳት ዝበልህ እና ለፍቃ ማወቅ ፍላጎት ነበረኝ ትንሽ ሆኜ ነው የምልህ። እንግዲህ ቴኔ ሞታለች፣ ግን አንድ አርቲስት ናት ብዬ ነው ማወቀው። በኋላ አንድ አምስት ስድስት አመት በፊት ባለቤቴ ኢትዮፒክ ሲዲስ ያስናቅት እንደወጣ ሳን ፍራንሲስኮ ቤታችን እየሮጠ ይመጣና ኦ ማይ ጋድ ይለኛል። ባለቤቴ አሜሪካዊ ነው እንደምትወጀት ያውቃል አያውቅም፣ ምንም ነገር የሚያውቀው ነገር የለ። አዲስ ሲዲ ወጥቷል አበሻ ናት ብሎ ይከተዋል። አስናቀች ወርቁን ክራማል እንደ ኢየሩሳሌም እሰማለሁኝ

የአስናቀች ወርቁ ሙዚቃ እኔ እኮ በጣም የምወዳት አስናቀች ወርቁ ቋደ ሞታለች አይደለችም? እያልኩኝ እዛ ካሉት ሰዎች ጋር እንደዛ ስናገር፣ አብሮ የነበረኝ ሰውዬ አራለች ማለትሽ ነው ታማለች። በእርግጥ ግን አልሞተችም። መለ እንዲህ በጣም የምወዳት ለሀሳው ቅርሻለ እኔ በቃ ልቤ ነው ያደረገው። እውነት ምትችላለ አሉት። አቶ አለሙ አጋን ታውቂያቸዋለሽ? ያ በገና የሚጫወቱ ከእሳቸው ጋር በጣም ቅርብ ናል። እሳቸው ጓደኛ ናቸው። ለምን እዛ አሉ። ስልክሽን ስጪኝ፣ ከፖለቲካ በኋላ ደወልልሻለሁ። እውነትም አልመሰለኝ። ይሄ እንግዲህ ቻይልዱ ድርቤናት ድሮ ምመኛት እንግዲህ፣ ማጭ ስልክ ተደወለልኝ። ነይ አስናቀች ጋር ይሄ ስሄድ አሉኝ። እሺ አልኩኝ። ቤቷ ስንሄድ ሁለት ክፍል በጣም በቃ ታማለች። እግሯ አይነቃነቅም፣ እጇ ብቻ ነው በቃ እኔ በዛ በቲቪ ማየት እና አሁን ያለችበት ደረጃ አስደንጋጭ ነው፣ እውነት ለመናገር ከዛ ቁጫልን ቀና አድርጉኝ ያለች ቀና ደረግናት፣ እዛ ጨዋታውን ጀመርቻ። እውነት ነው ምልህ አምስት ደቂቃ ነው የፈጀብኝ፣ ያ ሾክ ድንጋጤ እስኪጠፋ አምስት ደቂቃ ነው የቆየው። አምስት ደቂቃ ነው ያ ድንጋጤ የጠፋው። አምስት ደቂቃ ለምን እሷ ጨዋታዋ ስትጀምር ስለ ድሮ ታሪክ ስታወራ ኩንክናዋ የውስጧ ኃይል ያበራል በዓይኗ እኔ አፌን ነው የከፈትኩት። ያ ለምን እንደወደድኩ አትገባኝ። የልቧ ኃይል የህይወት መውደዷ ፍቅሯ በጣም ኃይለኛ ነው ያስታውቃል፣ ያበራል፣ ብቻ አበራል። ኢማጅን እንደዛ በሽተኛ ሆና ስለ ህይወት ስታወራ እኔ እንደዚህ አይነት ፋሽን አይቻላቅም። ልዩ ፍቅር ትኩስ ስሜት ነው የምታይባት

ይችላል ማን ይልሻለች እንደዛ አለችና ዝም አለችኝ፣ እና ወደ ሌሎቹ እንግዶች ማውራት ጀመረች። የሚገርም ነገር የዛን ሰዓት እኔ ፎቶግራፈር ነኝ እንጂ በፕሮፌሽኔ እውነት ለመናገር ፊልም የሚባል ነገር አስቤ ማላቅ ያአልኩ ምንድን ነው የማደርገው ፊልም አንድ ሰላሳ ሊቀጥ ጨዋታ ታሪክ ናም ማውራት ከቀጠለች በኋላ ዞር ትልና እሺ መቼ ነው ኢንተርቪው ልታደግኝ የምትፈልጊ? ማለት ይሄ ማክሰኞ ነው አርባ አልኳት። ዝም ብዬሽ፣ አልተዘጋጀሽበትም። ድንገት የመጣ ዛ የተፈጠረ ነገር ነው። መሳሪያ የለኝም፣ ቪዲዮ ነገር ሰርቼ አላውቅም፣ ስለዚህ እውቀቱ አልነበረኝም። ላይት የለኝም፣ ምንም አይነት ነገር አልነበረኝም። ግን እዛ አልጋ ላይ ሆና ስላየኋት ኤኒታይ የምትሞት ሁሉ መሰለኝ እና ይህንን እድል የግዴታ ቶሎ ብዬ መያዝ እንዳለብኝ የተሰማኝ፣ ይሄ ማክሰኞ ነው። ዝም ብዬ አርባ አልኳት።

የፊልም ጌሮች ናቸው። ፊልም ጌሮች ማለት የመብራቶች፣ የትራይፖድ እንደዚህ የመሳሰሉ የፊልም እቃዎች ከዛ መኪና ውስጥ ይወጣሉ ብለን ስትመለከት የምናውቃቸው የኤሌ ፊልም የሚሰሩ ልጆች ዋው አልኩኝ። እንዴ የምታደርጋላችሁ ፊል ምናምን ተዋዋልን። አሉላ ይባላል። አክስ ላነጋገር ፈልጋለሁ አሉላ ብናትህ አልኩት። ማታ እንገናኛለን። ማታ ተገናኘን። ምንድነው ሀሳብሽ? አሳክቶ ቆተቀታለሁ ው አለች እንዲ አለች። ተዋወቅኳት ትናንትና የእሷን ፊልም መስራት ይፈልጋለሁ፣ ግን ኢንተርቪው ማድረግ ነው የምፈልገው። እባክን ምንም ነገር የለኝም፣ ልትረዳኝ ትችላለህ ወይ? አርብ ቃል ገብቼ ላታለሁ። በአስር ሰዓት ካሜራ አለኝ፣ እዚህ ላይትም አለኝ፣ ሳውንድም አለኝ እንደምታየው። ስሰሳታሺ አስር ሰዓት ቤቷን ንገሪኝ፣ መጣልሻለሁ። አንቺ ላይቱ ምናምን የሚይዙ ልጆች ተቀጥሮ ያለሽ፣ ምንም ችግር የለም አለ ወይ እግዚአብሔር አልኩኝ። በቃ ከዛ በኋላ ኢንተርቪው አድርግ ያላቅ አማርኛ ደግሞ አስናቀች እንደውዬ ማን ኢንተርቪው እንዲያደርግሽ የምትፈልጊው ስራት ጊዜ ለመጀመሪያ ጊዜ መዓዛ ብሩ መዓዛ ብሩ ይፈልጋሉ አለች። እሷን ደግሞ እንዴት ነው ማገኘ ሰው ሳቀያይ ምንም ችግር የለም። ከዛ ደግሞ ሄርና ሜክአፕ ፈለኩኝ። ከቱም አስናቀች በጣም ቆንጆና ቄንጠኛ እንደሆነ ስለማቅ ንጥ ነው የፈለኩት እና እንደዛ ሆኖ ነው የአስናቀች የመጀመሪያ ኢንተርቪው ተሳካው ነው። ከዛ ብዙ መንገድ ይወስዶሻል ብዙ ብዙ መንገድ ስተኛ ከስንት አመት በኋላ ሆን አልቆ አሁን ለመታየት ሊበቃ ነው ላለ የታሪኩን ያህል የገዘፈ እንደ ዘበት በቀላል አጋጣሚዎች የተጀመረ ፕሮጄ ይመስላል ያስናቀች ወርቁ ታሪክ። ስለዚህ ጥናታዊ ፊልም በተረክሽበት ድረገጾች ላይ ባገኘሁት መረጃ በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ቦታ ያላት አስናቀች ወርቁ በሀገራቸው ታሪክ ውስጥ ትልቅ ስፍራ ከሚሰጣቸው ታዋቂ የኪነ ጥበብ ሰዎች ትመስላለች ያለች አንቺ በፍቅር በስሜት የጠለቀው ሁኔታ ውስጥ ግቢ እንጂ ከአሜሪካዊቱ ቢሊ ሆሊዴይ ከፈረንሳዊቱ ኤዲት ፒያፍ ጋር ባነጻጽርሹ ደረጃ ያለች ትልቅ ገናና የባህል ፈርጥ መሆኗ ከነበረሽ ልምድና ከእሷ ትልቅ ታሪክ አንጻር ስራውን ከባድ አላደረገብሽም ወይ? ኃላፊነቱም ያን ያህል የከበደ ጥሩ መስራትም የሚጠይቅ መሆኑ? እውነት ለመናገር እኔ የእሷ ህይወት መነገር አለበት። በማለት ነው የጀመርኩት። ሪሊ ይሄ ፕሮጀክት ትልቅ ይሆናል ብዬ አልገመትኩም። ያሰብኩት ምንድን ነው የዘች ሴትዮ ታሪክ መነገር አለበት። ስለዚህ የግዴታ እሷን የሚያውቋትን ኢንተርቪው ላደርግ ብዬ ነው የጀመርኩት። ስለዚህ ትልቅ ያልሆነብኝ እንደዛ ብዬ ስላላሰብኩት ነው። የማገኘውን እየሰበሰብኩኝ የማገኘውን እየሰበሰብኩኝ፣ ከዛ በኋላ ኤዲት ሲደረግ ራሱን የቻለ ፕሮጀክት ሆነ እንጂ እንዴት ነው እንደ ኢትዮጵያ ሲላስቦ እንጂ ሪሊ አሁን መጨረሻ ላይ ነው ኢቨን እሱን ኮንክሉሽን ውስጥ የገባሁት። ግን መጀመሪያ ላይ ታሪኳ መናገር አለበት በማለት ማለት ነው ያ ሀሳብ ኦቨርዌል አላረገኝም። እንደውም እንደዛ ብዬ ብዙም አልገባሁም። ታሪኩ መነገር አለበት በሚለው ስሜት በሚሄድሽ ከባድ እንዳይሆን የረዳሽ ይመስላል። ዋናው የእሷ ታሪክ መያዙና መነገሩ ነው በሚለው ነው ያተኮርሽ? ነው ኤግዛክሊ። መልካም ድረ ገጾች ላይ ባየሁት ሌላ ጽሑፍ እንዲሁ አንድ ቁም ነገር እናገኛለን። በእንግሊዘኛ የተጻፈውን በግርድፍ ወደ አማርኛ እየመለስኩ ነው። እንደ ከዋክብት በሚንቦጎቦጉ በእውቅና በገነኑበት ጊዜ እንደሚሰጣቸው የተንበሸበሸ ክብርና ትኩረት በሌሎች አገሮች ሁሉ እንደሚደረገው፣ ትያለሽ ጡረታ ሲወጡ ታዋቂ የኪነ ጥበብ ሰዎች፣ የባህል ፈርጦች እንዳስናቀች ያሉት ከተወደዱበት መድረክ ሲወርዱ ግን በአብዛኛው ተረስተውና በድህነት ኖረው ብቸኛ ሆነው ነው የሚያልፉት ያለሽ ያስናቀችው ወርቁንም ታሪክ ከዛ የምታጠጋጉው ይመስላል። እስኪ አጫዋችን ስታገኛት ታማ አልጋ ላይ ሆና፣ ነገር ግን በተቀሰቀሰ ስሜት ስታነጋግሪያት መነቃቃቷን ማየትሽን ትናገርያለሽ። ይሄ የብዙዎቹ ታሪክ ሆነው አግኝተሸዋል። አስናቀችም እንደዛ ነበረች በጣም የሚያሳዝነው ነገር ቅድም እንደነገርኩ ገብታ ሳያት አልጋዋ ላይ እንደዛ ረስተኛ ሆና እንደዛ ሆና ምኖሯል አዘንግጦኛ ሚያሰምናቀር እና ይሄ የብዙ አርቲስቶቻችን በተለይ ስል- ሰባ ሰማኒያ አመት ያሉት አርቲስቶች በእነዛ ሁኔታ ናቸው ያሉት። አሁንም ቢሆን አሁንም ይህንን ፊልም ብሔራዊ ለማሳየት የሷን ታሪክ በጣም ብለው ነው ብዙ ሀይል አለው መግፋት አለብን የግዴታ ምክንያቱም በነሱ አይነት አርቲስቶች የሚያስፈልጋቸው እርዳታ ለማየት የሚችሉበትን አካል ለመርታት የምንፈልገው አሁን፣ ለምሳሌ የአስናቀች እንደዛ ረጃ ላይ መሆኗ አስደንግጦኝ ነበረ። አሁን ጥላሁን ደሰሰ ኢንተርቪው ያደረኩት ጊዜ ለአስናቀች ኢንተርቪው ላደርግ እፈልጋለሁ ብዬ ስጠይቀው፣ አለቀ ምን ነው ብዬ ስጠይቀው ጊዜ እኔ አላሙዲ ባይረጋኝ ኖሮ ልክ እንደሷ ነበር መሆነዋል። እና የግዴታችን የትዮ ህይወቷ ምንነገራለ ፕሬቤርስ ብሎ ነው የተቀበለኝ እና እኔ እንደሷ ነበር መሆነው እና እሷንም መርዳት እንኳን ለማስችል አዝናለሁ። ምክንያቱም ራሴ ነሆን የመችል መርዳት አሁን ብዙ ነገር ሳይ እና ኤዲት ፒያፍም ሆነ ቢሊ ሆሊዴ መጨረሻ ላይ እንደዚህ አይነት ችግር ኖሮባቸው ነው የሚወጡት። የዓለም ችግር ነው የሚያሳዝነው። አርቲስቶች በጣም መጀመሪያ ላይ ሲወደዱ በጣም ይወደዳሉ። ከዛ በኋላ ከስቴጅ ደግሞ ሲርቁ እና ሲጠፉ ማንም ዞር ብሎ የሚያያቸው የለም። የአፍላቅ ልዩነቱ ግን አንድ ነገር ያየሁት እውነት ለመናገር እዛው እያለሁኝ እንግዲህ የአራት አምስት ዓመት እያተከታልኳት ነው የወ ብዙ ሰዎች እየመጡ ይጠይቋታል። ፋኖቿ አድናቂዎቿ አም እየመጡ ይጠይቋታል፣ ገንዘብ ይሰጧታል፣ ይረዷታል። እውነት እሱ ነው የተቋቋመችው እስከመጨረሻ ድረስ እንደዚህም አይነት በመንግስት በጥወት አማካል እርዳታ ባታገኝ እች ሴትዮው እውነት ሕዝቡ ረድቷታል። እና መአት መአት ላልቅ ሰዎች በየአለሙ ይልክሏታል። ያ የአስናቀሽ ልዩነቱ ምንድን ነው? ሁል የአንድ ሰው ሳያቃት ገንዘብ መስጠት አይችልም። ማነህ አንተ? ለምንድን ነው የምትለው ነገር አለ። ፕራይድ በቀላሉ መቀበልም የለም ቀላሉ የለም። እኔ እዛ እየነበርኩ አንድ ሰው እያስ ሺህ ብር ከውቅ ይለኛል። አልፈልግም ማለት ማን ነው? እኔ አላውቀውም አላውቀውም መልስ አለች። አመጣጡንም የት ነው ይሄ ነገር የመጣው የሚለው ነገር አለ፣ ብዙ የሚያነጋግር በተለይም ደግሞ ጥናታዊ ፊልምሽ ከታየ በሰዎችም ሰድርን ሁኔታ ከተመለከትን በኋላ ሰፋ ላለ ውይይት እንጋብዝሻለን። ብዙ ያነጋግረናል። አስናቀች የምትታወቅባቸው በጣም በርካታ ነገሮች ናቸው። የአስናቀችን ህይወት ታሪክ፣ ፍቅር ከመድረክ ውጭ፣ መድረክ ላይ ማንነቷን ጭምር በጉጉት እንዲጠብቁ የሚያደርግ ይመስለኛል። ከዲሬክተሯ እንስማ። ባጭሩ አንድ ተመልካች ምን ይጠብቅ? ያስታቂ ታሪክ በጣም ብዙ ነው። ግን በጣም የሚያስቅ በጣም ደስ የሚል የእሷ ታሪክ ብዙ ነው። እንዳልከው ፍቅር አለበት፣ ሙዚቃ አለበት። ፓሽኗ በቃ ለስራ ያላት፣ ለፍቅር ያላት፣ ለህይወት ያላት ስለ ክራር ታሪክ አለ፣ ሙዚቃ ታሪክ አለ፣ ስለ በጣም ደግሞ ያስቃል። ብዙ ጊዜ ስክሪን ስናደርገው ኮሜዲ ሾ ነው የሚመስለው፣ በጣም ኢንተርቴኒንግ ነው የሚሆነው እና ሰው ዲሲ ጋመጣወት ነው ሄደው እንዲመለከተው ነው የምፈልገው። ግሩም እንመለከታለን። እድሉ የሚገጥማቸው ፊልሙ የሚታይበት የሚገኙ አድማጮቻችንም እንዲከታተሉ እንጋብዛለን። ሪቸል ሳሙኤል ከፊልምሽ የተወሰደ ድምጽ እንሰማ ና በዚሁ እንሰናበታለን። እንኳን ደስ ያለሽ። በጣም አመሰግናለሁ። የሴት ተዋንያ ነ

ዘመን የፍቅር ሰው ነኝ ስትጀምር፣ ዝም ብለሽ ማዳመጥ አለብሽ። የምትላቸውን ግጥሞች እየኖረቻቸው ነው። የልጅነት ጊዜ ነው እና እብደት ነው። አዶላ እንግዳህን አመስግንሃል። እኔ ደሞ አንተን አመሰግናለሁ። አሰናቃችን የተመለከተ ነገር አቅርበህ ሙዚቃ ስናስብ አቤት አቤት አቤት አቤት አቤት አቤት እግዜር አቤት አቤት አቤት አምላክ አቤት አቤት የሰማዩ ጌታ የምድሩ ባለቤት የምወደውን ልጅ አድርገልኝ ጉር ቤት አቤት

ከቀጣዩ የንጉሴ ዝግጅት ጋር የተያያዘ አንድ ነገር ላጫውታሉላ። ስለ ሞክሼ ይሆን? አዲሱ። አዎ፣ ንጉሴ አክሊሉ አንድ ቀን ስናወራ ሰሎሞን ክፍሌን ታውቀዋለሁ ይለኛል። ይህኛን ሰለሞን መሆኑ ነው? ቢሆንማ ጥሩ የኢትዮጵያ ቴሌቪዥን ነው እንጂ፣ ለነገሩ በአንዳንድ ፕሮግራሙ ጁን ስለማውቀው፣ አዎ። ግን ምን ነው አልኩት። የስማቸው መመሳሰል ግን አይገርምም። እሺ አጋጣሚው በእርግጥ ይገርማል እስከ አያት የሚመሳሰል ስም ስለማውቅ ነው ይበልጥ የሚገርም አለ ያልኩ ሀሉላ የወንድም ያህል ቅርብ የሆነ ጓደኛዬ ኢትዮጵያ ነው ስሙ ጌታቸው በቀለ ወርዶፋ ነው ሌላም እንዲሁ አለ ልትለኝ እንዳይሆነ ግጥም አድርጌ ነው እዚሁ ዋሽንግተን ነዋሪ የሆነ ሌላው ጌታቸው በቀለ ወርዶፋ አለ የሚገርም ነው ሁለቱ ቢገናኙ ቢተዋወቁ ምን ይባባሉ ይሆን ያስብላል ሁለቱም እጆቻቸውን ለሰላምታ ሲዘረጉ ያም ሰላም ጌታቸው በቀለ፣ ሌላኛውም ጌታቸው በቀለ፣ ይሄም አለ ለማለት ነው ያመጣሁት አሉላ። መልካም ነው። አዲሱ ወደ ንጉሴ አክሊሉ ፍልት ላይ ነው። ንጉሴ ለመሆኑ ከኢቲቪው ሰለሞን ክፍሌ ጋር እንዴት ይሆን የተገናኘው? ይገርመሃል አሉላ። ይሳቅ ባንጃው የታወቀ አርቲስት ሰርግ ጎልፍ ክለብ ውስጡ ሲያደርግ ይሄንን ሰለሞን ክፍሌን አገኘሁትና ና ና አንተ ትፈለጋለ የሰው ስም ወስዳል ብዬ አነጋገርኩት። በዛ ምክንያት ነው የተገናኘ ነው ይሳቅ ሰርግ ላይ እንዴት ነው ይሄ ስም አውቆ የወጣ ነው ወይስ በአጋጣሚ ነው ሆን ተብሎ በትክክል የተሰየመ ስያሜ ነው ሰለሞን ክፍሌ አባቴ አድናቂ ስለነበረ እሱን እያየ ነበር እና ብዙ ጊዜ በቴሌቪዥን በተለይ ህብረት ሬድዮ ላይ ከዚህ አንጻር ነው የኔን ስያሜ ወይም ስያ ስሜን ሰለሞን ብሎ ከስሙ ጋር አንድ አይነት አድርጎ ያወጣልኝ አባቴ፣ ወላጅ አባቴ ማለት ነው። የሰለሞን ክፍሌ እንግዲህ ዚህ ኢትዮጵያ ቴሌቪዥን እያለ በሚሰራበት ጊዜ ነው ማለት ነው። ፕሮግራሙን ይከታተላሉ ፈልገው አስበው አውቀው ሆን ብለው ያደረጉት ነው የምትለኝ? ሰለሞን በትክክል በቃ፣ አባቴ በጣም የወደው ስለነበረ በዛን ሰዓት ብቸኛው መዝናኛ የኢትዮጵያ ቴሌቪዥን ህብረ ትርኢት ነበር እና የሰለሞን ክፍል አቀራረብ እጅግ በጣም መሳጭ ነበር በዛን ወቅት። እና እንደሚወራው ከሆነ ስለዚህ አባቴ በዛ ሁኔታ እያለ ነው ስወለድ እኔ ሰለሞን የሚለውን ስያሜ አያይዞ ይወጣልኝ ማለት ነው። እና ያንን ተከትለህ አንተ ወዲያው ወደ ጋዜጠኝነቱ አለም ገባ ወይስ እንዴት ነው እስኪ ንገረኝ። ከጋዜጠኝነቱ በፊት መምህር ነበርኩኝ፣ ግን አባቴ በጋዜጠኝነቱ ሙያ ውስጥ እንድገባ በጣም ይገፋኝ ነበረ ጋዜጠኛ እንድትሆን ፈልጋለሁ እንደ ሰለሞን ክፍሌ እያለ። ስለዚህ ለእኛ አዲስ ሰለሞን ጋዜጣ፣ የካዚት መጽሔቶች ላይ ያሉት ነገሮች ልክ እንደ ሰለሞን ክፍሌ አነበር ቤት ውስጥ ማለት ነው፣ ለወላጆቼ ለአባት እናቴ እና ከዛን ጊዜ ነው ተቀርጾብኝ ያየሁት። የሰለሞን ክፍሌ ፕሮግራሞች በውል አይታወቁኝም፣ ልጆኝንም ግን ወላጆቼ በሚያወሩት በተለይ አባቴ የእሱን ፈለግና የእሱን ሙያ እንድከተል ስለሚገፋፋኝ ከዛን ጊዜ ነው እኔም ውስጥ የገባው ማለት ነው የአባትን ቃል ለመጠበቅ ብለህ ብቻ ነው ወይስ ደግሞ ፍላጎቱ ነበረ ጋዜጠኛ የመሆን በጣም ፍላጎቱ ነበር ቀደም ሲል እንዳልኩ ቤት ውስጥ የአዲስ ዘመን ጋዜጣ የካቲት መጽሄት ዜና ነበ ነበር ለወላጆቼ እንደ ልክ እንደ ቴሌቪዥን እንደ ሰለሞን ክፍሌ እያልኩ ዜና ነበ ነበር ከዛም በኋላ ደግሞ በትምህርት ቤት ውስጥም እንደዚሁ የተማርኩትም የጋዜጠኛ ትምህርትም ተመራ ያለሁ እና ሞር የአባቴ እና የእናቴ ግፊትም በእኔም ውስጥ የነበረው ስሜት አንድ ላይ ተደማምሮ ነው ዛሬ የአጽኘት ሙያ ውስጥ የገባዎት ለማለት ደፍራለሁ። አንዳንድ ሰዎች እንደዚህ ተመሳሳይ ስም ሲያጋጥማቸው ያ ስም የመጠቀም ፍላጎት አለ። ያን ማድረግ አልፈልግም አንተ፣ ከዛ ጋር ይጋጭብኛል ብለህ አንጋፋው ሰለሞን ክፍሌ እና እኔ በምንም ገና ሰማይና ብድር፣ ምናልባት አቻላቻ ወይም ጎን ለጎን የሚሆን ነገር ቢሆን እንዳያምታታ ይባላል። ስለዚህ እኔ ሰለሞን ክፍሌ ትንሹ ብባል በቂ ነው። የያስም የማያስፈልገኝ ከትም ሰለሞን ክፍሌ ብዙ የሠራ አንጋፋ ጋዜጠኛ ነው እና ከእሱ ጋር ስሜ ይቀላቀልብኛል ወይም ያምታታል ሬንሱን ብዬ ስጋት ውስጥ አልገባውም። እስካሁን አንተም እያልከ ያለው የአዲስ አበባው ሰለሞን ክፍሌ ና፣ የቪኦኤ እያልክ ነውና፣ ምንም ችግር የለውም። በዚህ መለየት ይቻላል። ልክ ነህ። ሰለሞን ክፍሌን ግን እንደው በሆነ በሆነ ምክንያት ያየህበት አጋጣሚ አለ? በፊት በቴሌቪዥን ያሉትን ምስሎቹን እያወጣው ነበርም፣ በቃ የበለጠን ለማወቅ ስለምፈልግ ማለት ነው። ከዛ በኋላ ግን ምስሉን ከባለቤት ጋር ፈልገን አግኝቼ ቤቴ በቃ አርካይቪ ውስጥ በትክክል አስቀምጫዋለሁ። ሰለሞን ክፍሌ የሚለውን ጋዜጠኛ ምስል ማለት ነው። እና ያን ያህል ነው። አክፍሮቴም ፍቅሬም ለማለት ደፍራለሁ። እንግዲህ አባቴ ክፍሌ ሰለሞን ክፍሌ ነው። ወደው አንተን ሰለሞን ክፍሌ ያሉ ግን የማየት እድል ይሄ እድል አልገጠማቸውም። በዛ ምንም እንደው የሚሰማ ነገር አለ። አባቴ የጋዜጠነት ሕይወት ውስጥ ከገባው ለማየት አልታደለም። በህይወት የለም። ሆኖም ግን በቃ ዛሬም ድረስ አስበዋለሁ። ስያሜው አባቴ አብሮ ስለሚጠራ ልክ የሆነ ውለታ የከፈልኩኝ ያህል ይሰማኛል። ሰለሞን ክፍሌ የሚለውን ኦዲየንስ መሆነ ሌላም ሰው ሲጠራኝ ደስተኛ ነኝ። ስሜን ከአባቴ ጋር እያይዜ ሲጠራልኝ ማለት ነው። ያን ያህል እንጂ አባቴ በሙያ ውስጥ ከገባ በኋላ በህይወት ስለሌለ አላወቅም አያውቅም። ሰለሞን ክፍሌ ስፖርት ነው፣ ሰለሞን ክፍሌ ሙዚቃ ነው፣ ሁሉ ሁሉንም ነገር የሚሰራ ሰው ነው እና አንተስ ምን ምንድን ነው? እስኪ ከምትስራቸው ስራዎች ጥቂቶቹን አስተዋውቀን። የእኔ ፕሮግራሞች አብዛኛውን ከእንግ ፕሮግራሙ ና ከሙዚቃ ጋር የተያያዘ ነው። እንግዳዎችን ጋብዛለሁ። በተለያዩ ሙያ ላይ ያሉ እንግዳዎችን በማጋበዝ እነሱን ማጫወት ነው። በተጨማሪ ደግሞ በተለያዩ ሙዚቃ ፕሮግራሞች ላይ እሳተፋለሁ። በኢትዮጵያ ሬዲዮ ፕሮግራም ላይ በኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ እንደዚህ ሰራ ነበር። አሁንም በኢትዮጵያ ቴሌቪዥን የሙዚቃ ፕሮግራሞች ላይ ነው የምሰራው ና አብዛኛውን ከሙዚቃ ጋር ና ከእንግዳ ፕሮግራሞች ጋር ነው ይኔ ስራዎች አርሂቡ የተሰኘውን የቴሌቪዥን ፕሮግራምህን ብዙዎች እንደሚወዱት ነው። በተለይ አዲሱ አበበ ራሱ እወደዋለሁ እና አድናቆቴን ግለጽልኝ ብሎኛል። እንዴት ነው አርሂቡ? አርሂቡ በጣም ደስ የሚል ፕሮግራም ነው። አብዛኛውን ከተመልካቹ ጋር በቀጥታ ተገናኝተን በተለያዩ ሙያ ላይ የተሰማሩ ሰዎችን ነው በቀጥታ የምናገናኘው። ፕሮግራሙ የቀጥታ ፕሮግራም ነው እና የሙዚቃን ፕሮግራም ነው። ምክንያቱም የተጋበዙት እንግዶች ሙዚቃ እየጋበዙ ነው ቆይታ የሚያደርጉት እና እንደ አንድ የሙዚቃ ፕሮግራም ነው። በየመካከሉ ሙዚቃዎች ይጋበዛሉ። የሙዚቃው ግብዣ ደግሞ ከራሱ ከባለቤቱና ከእንግዳው ነው። ስለዚህ ዘና የሚያደርግ ነው፣ የሚያዝናና ነው። የድሮስ ጨዋታዎችን የተጫዋወትን ከእንግዳው ጋር ጥሩ ሆኖ የሚቀርብ ነው። ሁለተኛ ነገር ደግሞ ቀጥታ ስለሆነ ፕሮግራሙ በቀጥታ የስልክ መስመራችን ተመልካቹ፣ አድናቂው እየገባ እንግዳውን የሚያወራበት ነገር ስለሆነ ህይወት ያለው ነው። ቀጥታ ስለሆነ ደስ ይላል። ደስ የሚል ፕሮግራም ነው። ብያስባሉ ኔ ይስቅ ባንጃው ሰርግ ላይ አንተን የማገኘሁበት ሰርግ ላይ ብዙዎች አርቲስቶች፣ ለምሳሌ ግርማ ነጋሽ፣ በአታ ገብረ ህይወት፣ እንዲሁም አቤ ከቤ የሚባል የሬዲዮ አድማጭ ሌሎችም እዚህ ቴሌቪዥን ላይ ሲያው አሁን እና አዲሱም ሲያጫውቱኝ ሰለሞን ትሁት ነው እንደው አቀራረቡ ሁሉ ደስ ይላል ሲሉ ይሄ ነገር እንደው ዛ ለመድረኩ ቴሌቪዥን ላይ ብቻ የምታደርገው ነው ወይስ ተፈጥሮ የሰጠህ ነው? እኔ እንዲህ ነኝ ብዬ መናገር በጣም ይከብዳል። ገርሽ ጉሴ በተፈጥሮ አክባሪ ነኝ ብዬ ነው የማስበው። ሰዎችን ማክበር ደስ ይለኛል። ሰዎችም ሰከፉን ደስ ይለኛል ብዬ ነው ማስበው። ግን እንደዚህ ነኝ ብዬ የምናገሩ ጥሩ አይደለም ብዬ አስባለሁ። ምክንያቱም ሰዎች ናቸው ስለአንተ መናገር የሚችሉት። ግን ለቴሌቪዥን ነው ከቴሌቪዥን ውጭ የሚል ባህሪ አይደለም። በቃ ባህሪ፣ ቋሚ ባህሪ ነው። የራሴ ተፈጥሮ ባህሪ ነው እና ሰዎችን ማክበር ግን ደስ ይለኛል። በቃ ጋሼ ትዬ ብዬ ማክበር ታላላቆችን፣ ጓደኞችንም እንደዛው በአክብሮት የማስተናገዱ ነገር ተፈጥሮ ነው ብዬ አስባለሁ። ከውስጥ የመነጨ ነው እንጂ ለቴሌቪዥን ሾው ብቻ የሚደረግ ነገር አይደለም። ሰለሞን ክፍሌ አዲስ አበባው እንዲህ ካልክ የአሜሪካ ድምፁ የቪኦኤው የዋሽንግተኑ ሰለሞን ክፍሌ ደግሞ ምን እንደሚል እዛው ይጠይቅልና። ንጉሴ ተገቢ ጥያቄ አንስቷል። አሉላ ልክ ነህ። አዲሱ የእኛው የቪኦኤው ሰለሞን ክፍሌስ ምን ይል ይሆን? ሰለሞንን ስቱዲዮ አላስለፋ ነው። እዛው ዴስኩ ላይ ነው ያለው። ሰለሞን። አቤት። ሌላ ሰለሞን ክፍሌ መጣ። ምን ትላል ይህን ሰው የሰማኸውን? አዎ። አዲሱና አሉላ፣ በቅድሚያ አድማጫችን አቶ ክፍሌ ልጃቸውን በእኔ ስም በመሰየማቸው ታላቅ ክብር ይሰማኛል። ላመሰግናቸው እምወዳለሁ። ሰው መቼም በሙያው ሲወደድ እጅግ በጣም ነው ደስ የሚለው። ሞክሼ በግንባር አንድ ቀን ተገናኝተን እንደምንተዋወቅ ተስፋ አደርጋለሁ። በነገራችን ላይ ሞክሼ ሰለሞን ክፍሌም አሁን የቴሌቪዥን ህብረ ትርኢት ፕሮግራም ነው እንዴ የሚያዘጋጀው? አርሄቡ የሚል ፕሮግራም ወድለታለሁ። ጎበዝ ልጅ ነው ትህትና ያለው እና ያዘጋጃል ሙዚቃም። አጋጣሚው በጣም ይገርማል። እናንተንም በማመስገል ልሰናበታ ሰለሞን እናመሰግናለን። እግዚአብሔር ድንገት ሳታስቡት የስቱዲዮአቸውን በር ከፍቼ ገባሁ አይደል? ሰበር ዜና ይዤ ነው። ልክ የዛሬ ሀያ ሦስት ዓመት በዛሬዋ ቀን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ኢሄድሪ ፕሬዝደንት ኮሎኔል መንግሥቱ ኃይለ ማርያም ከሀገር ወጡ። የሽግግር መንግስቱ ፕሬዝደንት አቶ መለስ ዜናዊ አዲስ አበባ ገቡ። የዛሬ ሀያ ሦስት ዓመት ጠቅላይ ሚኒስትር ተስፋዬ ዲንቃ ቀደም ሲል ለስብሰባ ወደ ውጭ አገር ሄደው በዚያው ቀሩ። የሽግግር መንግስቱ ጠቅላይ ሚኒስትር ታምራት ላይኔ አዲስ አበባ ገቡ። የዛሬ 23 ዓመት ኢትዮጵያ የባህር ወደብ ነበራት፣ ዛሬ የደረቅ ወደብ ባለቤት ናት። የዛሬ 23 ዓመት ፓትርያርክ መርቆሪዎስ ተሰደዱ። ፓትርያርክ ጳውሎስ አገር ቤት ገቡ። ትልቁና ዋናው የዛሬ 23 ዓመት ኤርትራና ኢትዮጵያ አንድ ሀገር ነበሩ። አሁንም የዛሬ 23 ዓመት ከሀገር የወጡት መንግስቱ ኃይለማርያም በ71 ዓመት ዕድሜ ላይ ሲገኙ በሕይወት አሉ። የዛሬ 23 ዓመት ደርግን አሸንፈው አዲስ አበባ በመግባት የሰኔውን ኮንፈረንስ የመሩትና አገሪቱን በጠቅላይ ሚኒስትርነት ያገለገሉት መለስ ዜናዊ በሕይወት የሉም። የዛሬ ሃያ ሦስት ዓመት ስደተኛው ፓትርያርክ ከሀገር ወጥተው አሁንም በሕይወት ሲኖሩ የዛሬ ሃያ ሦስት ዓመት አገር ቤት የገቡት አቡነ ጳውሎስ ደግሞ በሕይወት ይያሉ። የዛሬ ሃያ ሦስት ዓመት ኢሰፓ ፈረሰ። ግንቦት ሃያ 1983 ዓ ም ደግሞ ኢህአዴግ ነገሰ። ይኸው ነው። አሁነ ሌታይነት እንግዳ ነው። የዛሬው ደሞ የዛሬውን ቋጨን አበቃን ከመሰለን በኋላ ንጉሴ አዲስ ዝግጅት ሊያውም 23ስት ዓመታት ወደ ኋላ በታሪክ የሚያነጉድ መትም ሰበር ስለ ቀኑ የተባለ በመሆኑ በጣም ምክንያታዊነቱን የሚያጎላው ይመስለኛል። ንጉሴ ለሁሉም እናመሰግናለን። ይስጥልን በሩን ገፋ አድርጎ በመግባቱ አዎ፣ እኛም እንግዲህ በዚሁ ገርበብ ያለውን በር ከፈል ወደ መሰናበቻው እናምራ። መሰናበቻው ታዲያ የስንብት ዜማ ተመርጧል። የሚቀጥሉ ሬዲዮ መጽሔት እንግዳችን ዜማ ነው። ሲል ደሞስ አድማጮች፣ አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በዩክሬን ግጭቶች ባጠሉባቸው በአብዛኛው የሩሲያ ቋንቋ ተናጋሪዎች በሚገኙበት የሀገሪቱ ምስራቃዊ ግዛትና ሩሲያ በወረረችው የክሪሚያ ባህረ ገብ መሬት ፕሬዚደንታዊ ምርጫ እየተካሄደ ነው። የምርጫውን ሂደት የሚቆጣጠሩ አካላት እንደተናገሩት ታጣቂ የሩሲያ ደጋፊ ተገንጣዮች ዛሬ በምስራቅ ወረዳዎች ያሉ ድምፅ ሰጪዎች አዲሱን ፕሬዚደንት እንዳይመርጡ ሊያግዱ እንደሚችሉ ይገመታል። ኪየቭ ግን ህዝቡ በብዛት ወጥቶ ድምፅ እንዲሰጥ ጥሪ ያስተላልፋለች። በዚህ ምርጫ 21 እጩዎች ቀጣዩ የዩክሬን ፕሬዚደንት ለመሆን ይወዳደራሉ። የሮማው ርዕሰ ሊቃነ ጳጳሳት አቡን ፍራንሲስ በመካከለኛው ምስራቅ ሀገሮች የጀመሩትን የሶስት ቀናት ጉብኝት በመቀጠል በአካባቢው ሰላም ይወርድ ዘንድ ጥሪ አስተላልፈዋል። አቡን ፍራንሲስ ዛሬ በቤተልሔም ተገኝተው ይህን ለማዳን አስቸጋሪ የሆነ ብዙዎችን ያቆሰለ የተራዘመ ግጭት ለማብቃት ሰዎች ለጋስና አርቆ አሳቢዎች የመሆናቸውን ድፍረት የሚያሳዩበት ጊዜ አሁን ነው ብለዋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከሚ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከሚ 3 ሰዓት ላይ በሚጀምረው ፕሮግራማችን መልሰን እስከምንገናኝ አስተናጋጆቻቸው አሉ አከበደና፣ ከፕሮዲሰሩ ቴሌላይን በካር እኔም አዲሱ አበበ፣ ሰላም ደህና አደሩ።